በና አብዲ ሙሐመድ ኦማር መዝገብ ክስ የተመሠረተባቸው አምስት ሰዎች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ወስኗል። በቅሊንጦ ወህኒ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ የቅጣት ውሳኔ ለመስጠት ችሎቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ተጨማሪ አለው። በቀድሞ የሶማሌ ብሔራዊ ክልላዊ መንግሥት ፕሬዚዳንት በአቶ አብዲ መሐመድ ዑመር የክስ መዝገብ ክስ ተመስርቶባቸው እስከ ዛሬ ያልቀረቡ አምስት ተከሳሾች ጉዳያቸው በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛ ወንጀል ችሎት ዛሬ ብይን ሰጠ። አምስቱም ተከሳሾች ክስ ከተመሠረተባቸው ጀምሮ ፍርድ ቤት ያልቀረቡ ሲሆን በጋዜጣም ጥሪ ቀርቦላቸው እንደነበረ ታውቋል። በተመሳሳይ ሁኔታ በዚሁ መዝገብ ተከሰው እስከ ዛሬ ችሎት ያልቀረቡ ሰባት ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ ሰጥተዋል። በዚሁ መዝገብ ፖሊስ በተመሳሳይ ወንጀል ጠርጥሬያቸዋለሁ ያላቸውን መውሪድ መሐመድ ራቤ የተባሉ ሰው ለፍርድ ቤቱ አቅርበዋል። ተጠርጣሪው በበኩላቸው ፖሊስ እንዳለው ስማቸው መውሪድ መሐመድ ራቤ አይደለም ሲሉ አስተባብለዋል። አክለውም ስማቸው ልምድ መአሚ አህመድ ጋኒ ነው ሲሉ አስረድተዋል። ተጠርጣሪው ከዚህ በተጨማሪም ለፍርድ ቤቱ አቤቱታ አቅርበዋል። ከሦስት ወር በፊት በፖሊስ ቁጥጥር ስር እንደዋሉ ጅጅጋ ሁለት ወር ታስረው አንድ ጊዜ ብቻ ፍርድ ቤት እንደቀረቡ፣ እዚህም ለፖሊስ ቃል እንዳልሰጡና በምን ጉዳይ እንደተከሰሱ እንደማያውቁ አስረድተዋል። ፍርድ ቤትም ማንነታቸውን የሚያስረዳ ማስረጃ እንዳላቸው ጠይቆ እንደሌላቸው ሲመልሱ እስከ ነሐሴ 15 ቀን 2011 ዓ ም እንዲያቀርቡ ጠይቋቸዋል። ተከሳሽ ግን በዚህ ጊዜ ማቅረብ እንደማይችሉ ሲገልጹ ለጥቅምት 19 ቀን 2012 ዓመተ ምሕረት እንዲያቀርቡ አዟቸዋል። አቶ አብዲ መሐመድ ዛሬ የቀረቡት ጠበቃቸው በሌሉበት እንደሆነ ተመልክተናል። ፍርድ ቤቱም ለምን ጠበቃቸው እንዳልቀረቡ፣ የክስ መቃወሚያስ ለምን እንዳላቀረቡ ጠይቋቸዋል። አቶ አብዲ መሐመድ በክስ መቃወሚያቸው ይዘት ከጠበቃቸው ጋር እየተማከሩ እንደሆነ ሲገልጹ ፍርድ ቤቱ ጠበቃቸው ዛሬ ለምን በችሎት እንዳልተገኙ በጽሑፍ ምክንያታቸው እንዲያቀሩ እሳቸው መቃወሚያቸውን ለፍርድ ቤት እንዲያስገቡ ለጥቅምት 19 ቀን 2012 ዓ ም ቀጠሮ ሰጥቷቸዋል አቶ አብዲ መሐመድ ዑመር እና ሌሎች ከአርባ በላይ ተጠርጣሪዎች ክስ የተመሠረተባቸው ከአንድ ዓመት በፊት በሶማሌ ክልል ብሔርና ሃይማኖት ተኮር በሆነ ሰፊ ጥቃት በጠፋው ሕይወትና በወደመው ንብረት ተጠያቂ ናችሁ በሚል እንደሆነ አይዘነጋም። ይኸው ችሎት ነሐሴ አንድ ቀን 2011 ዓ.ም በሰጠው ፍርድ ጥፋተኛ ያላቸውን ጌታቸው እሸቴን፣ ቶፊቅ ሹኩርን ሸምሱ እና ፍጹም ጌታቸውን የቅጣት ውሳኔ ሊያሰማቸው ለጥቅምት ሰባት ቀን 2012 ዓ ቀጠሮ ሰጥቷቸዋል። ጥፋተኛ የተባሉት ተከሳሾች ውሳኔው በተሰጠበት ዕለት ያሳዩት ድርጊት ከነሱ ማይጠበቅ እንደሆነ፣ ወንበር መስበርና ድንጋይ መወርወር ተገቢ ተግባር እንዳልሆነ በመግለጽ ገስጿቸዋል። አክሎም የቅጣት ማቅለያ ሐሳብ እንዲሰጡ ጠይቋቸዋል። እነሱ ግን በተከሰሱበት ጉዳይ የተከሰሱ ከአንድ መቶ በላይ ሰዎች የነበሩ ቢሆንም ብዙዎቹ ከአልሸባብ ከግንቦት ሰባትና ከኦነግ ጋር ተደራድረው ነፃ ሲወጡ እኛ ድሆች ስለሆንን የሚጮኽልን መገናኛ ብዙሐንና ፓርቲ ስለሌለን ዛሬ ጥፋተኛ ተብለናል። በመሆኑም ባልፈጸምነው ወንጀል የቅጣት ማቅለያ አንጠይቅም፣ የፈለጋችሁትን ፍረዱ፣ የእውነት አምላክ ግን ይፈርዳል በማለት በምሬት ገልጸዋል። ፍርድ ቤቱም ተከላካይ ጠበቆቻቸውን ይህ አቋማቸው መሆኑን እንዲያረጋግጡ ጠይቋቸዋል። ጠበቃዎቻቸውም ይህንኑ አረጋግጠዋል። አራቱም ተከሳሾች ክስ የተመሠረተባቸው ነሐሴ 28 ቀን 2008 ዓ ም በተቃጠለው የቅሊንጦ ወህኒ ቤትና በወቅቱ ሕይወታቸው ባለፈው 23 ሰዎች እንዲሁም በወደመው ንብረት እንደሆነ አይዘነጋም። ሚያዝያ 30 ቀን 2010 ዓ ም ድረስ በዚህ መዝገብ የተከሰሱ አብዛኞቹ እንደተፈቱም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ God, this I love.